በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ልጆች የድንግል ማርያም ባለሟሎች እንደምን ዋላችው? እግዚአብሔር ይመስገን። እንደምን ሰነበታችው? እግዚአብሔር ይመስገን። እንደምን ከረማችው? እግዚአብሔር ይመስገን። ቸሩ አምላካችን እግዚአብሔር የኀጢአታችንን ብዛት የሰውነታችንን ክፋት አይቶ ተመልክቶ ሳያጠፋን በዕድሜያችን ላይ ይችን ቀን ተጨማሪ አድርጎ የሰጠን ቅዱስ አምላካችን እግዚአብሔር ከእናቱ ከቅድስት ድንግል ማርያም ከቅዱሳኑ ጋር ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን እንደ ወደደና እንደ ፈቀደ መጠን ዛሬ ያስተምረናል፣ ይመክረናል። የዕለቱን ትምህርት ወንጌል የሚሰጠን ወንድማችን ዲያቆን ተስፋዬ መቆያ ይሆናል። በሱ ተናጋሪ አንደበትን በእኔና ለእናንተ አስተዋይ የሆነ ልቦናን ቸሮ አምላካችን እግዚአብሔር ያድለን በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሚያስፈራውና በሚያስደነግጠው በእግዚአብሔር መንበር ፊት ለምስጋናና ለአገልግሎት የምትቆሙ አይንተ እግዚአብሔር ካህናት ስዩማን፣ የእግዚአብሔር ላይካን ምስጢር ዲያቆናት፣ ከመንበሩ ስር የሚፈልቀውን ጸበሉን ለመጠጣት በበረከት ለመጎብኘት በቅድስናው ተራራ የተሰበሰባችሁ የእግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አላችሁ? እግዚአብሔር ይመስገን። በቸርነትና በምሕረት ጠብቆ እንደ ኃጢአታችንና እንደ ክፋታችን ሳይሆን እንደ ምሕረቱና እንደ ትዕግስቱ በእድሜያችን ላይ ይችን ጊዜ ጨምሮ የሕይወት ቃልን ሊያስተምረን በቅድስና ተራራ እየሰበሰበን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ከእናቱ ከቅድስት ድንግል ማርያም ጋር እየተመሰገነ ይሁንልን። የቅዱሳን መላይት ፈጣን ተራዳይነት የቅዱሳን ጸሎት ከሁላችን ጋር ይሁን። እነርሱ ግን አንሄድባትም አሉ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 እንደ እግዚአብሔር አምላካችን ቅዱስ ፈቃድ ለዛሬ የምንማማርበት የትምህርታችን ርዕሲ ነው። እግዚአብሔር አምላክ ለሁላችንም የቃሉን ደጅ ይክፈትልን። ይህንን ርዕስ መነሻ አድርገን ስንመለከት የመናፍቃንን ማንነት በመጽሐፍ ቅዱስ እየመዘንን እናያለን። እነርሱ ግን አንሄድባትም አሉ። እግዚአብሔር በነቢዩ በኤርምያስ አንደበት አድሮ በትንቢተ ኤርምያስ ምዕራፍ ስድስት ቁጥር አስራ ስድስት ላይ እንዲህ ነው የሚለው። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነብሳችሁ እረፍት ታገኛላችሁ ካለ በኋላ እነርሱ ግን አንሄድባትም አሉ ይላ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ አለ። በመንገድ ላይ ቁሙ ሲል ምን ማለቱ ነው? በጎዳና ላይ ቁሙ ማለቱ ነው አይደለም። በመንገድ ላይ ቁሙ ሲል በሃይማኖት ቁሙ ማለቱ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልሙሱ ይላል። በሃይማኖት ቁሙ ማለት ነው። በመንገድ ላይ ቁሙ ማለት የቀደመችውን መንገድ ጠይቁ ይላል። የቀደመችውን መንገድ ጠይቁ ሲል የቀደመችውን ሃይማኖት ጠይቁ ማለቱ ነው። በእርሷ ላይ ብትሄዱ ለነብሳችሁ እረፍት ታገኛላችሁ ይላል። በቀደመችው ሃይማኖት እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ብንጓዝ ለነብሳችን እረፍት እናገኛለን። ለነብሳችሁ እረፍት ታገኛላችሁ ካለ በኋላ ግን እነርሱ ግን አንሄድባትም አሉ ይላል። እነማንን ነው? የቀደመችውን መንገድ ያልጠየቁ፣ በቀደመችው ሃይማኖት ላይ ያልቆሙ፣ የሐሰተኞችንና የአታላዮችን ቃል በመስማት ከሃይማኖት ወጥተው ወደ ሌላ እምነት የሄዱትን ሲል ነው። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 16 ቁጥር 29 ላይ ግፈኛ ሰው ወዳጁን ያባብላል፣ መልካምም ወደ አይደለ መንገድ ይመራዋል፣ አይኑንም የሚዘጋ ጠማማ ሐሳብን ያስባል ነው የሚለው። የእነዚህን የግፈኞችን ቃል ሰምተው ከቀደመችው ሃይማኖት ወጥተው በሞት ጎዳና የሚጓዙ ጥቂት ሰዎች አይደሉም። የሚጓዙበት የሞት ጎዳና ደግሞ የሕይወት መንገድ መስሏቸዋል። የጽድቅ መንገድ እመስሏቸዋል። አሁንም ጠቢቡ ሰሎሞን እንዲህ ነው የሚለው መጽሐፈ ምሳሌ ምዕራፍ ዐሥራ አራት ቁጥር ዐሥራ ሁለት ላይ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል። አሁን ብዙ ወገኖቻችን ከቀደመችው ሃይማኖት ወጥተው የሕይወትን መንገድ ትተው በሞት ጎዳና እየተጓዙ ነው። የሚጓዙበት ደግሞ የሞት ጎዳና የሕይወት መንገድ እመስሏቸዋል። ለነብሳችሁ ረፍት ታገኛላችሁ የተባለው በቀደመችው መንገድ ስንቆም እንጂ ከሃይማኖት ስንወጣ አይደለም። እግዚአብሔር ባዘዘን መንገድ ብንጓዝ፣ በእርሱ ጎዳና ብንሄድ ሞትን ሳይሆን ሕይወትን ነው የምናገኘው። በኦሪት ዘዳግም ምዕራፍ አምስት ቁጥር ሰላሳ ሶስት ላይ እግዚአብሔር አምላክህ ባዘዘ መንገድ ብትጓዝ ዕድሜህም ይረዝማል፣ በሕይወትም ትኖራለህ ተብሎ ነው የተጻፈው። በሕይወት እንድንኖር ቅዱሳን በተጓዙበት በቀደመችው መንገድ ተጉዘን እንደ እግዚአብሔር ሐሳብ ልንኖር ያስፈልገናል። በትንቢተ ሆሴ ምዕራፍ ዐሥራ አራት ቁጥር ዘጠኝ ላይ ይህን ነገር የሚያስተውል ጠቢብ የሚያውቃትስ አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል ይላል። የእግዚአብሔር መንገድ ምንድን ነው አለ ቅን ነው አለ። የእግዚአብሔር መንገድ ምንድን ነው? ቅን ነው። በቅኗ መንገድ ብንጓዝ ለነብሳችን እረፍት እናገኛለን። ጻድቃን ይሄዱባታል አለ። እውነተኛ ሰዎች በቀደመችው ሃይማኖት የተጓዙ ቅዱሳን እግዚአብሔር ባዘዛቸው መንገድ ተጉዘዋል። ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል አለ። ብዙ ተላላፊ ሰዎች አሉ። የሃይማኖትን ሕግ ተላልፈው ከእግዚአብሔር መንገድ ይወጡ በኃጢአት ጎዳና የሚኳትኑ ጥቂት ሰዎች አይደሉም። እኛ የእግዚአብሔር ልጆች ከቀደመችው ሃይማኖት ወጥተን እንዳንሰናከል ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስጋዌው በኢየሩሳሌም አውራጃዎች እየተዘዋወረ በሚያስተምርበት ዘመን በደብረ ዘይት ተራራ ላይ ደቀ መዛሙርቱ ጌታ ሆይ አንተ የመምጣት ምልክትና የዓለም ፍጻሜ ምንድነው ንገረን ባሉት ጊዜ ብዙ ምልክት ነግሯቸዋል። ከነገራቸው ምልክት መካከል አንደኛው በማቴዎስ ወንጌል ምዕራፍ 24 ቁጥር አምስት ላይ እንዲህ ተብሎ ነው የተጻፈው፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ ነው የሚለው። ብዙዎች በክርስቶስ መጥተዋል፣ ወገኖች፣ አልመጡ መጥተዋል፣ በስሙ መጥተዋል። በስሜ ይመጣሉ አለ። አሁን የእምነትን ስም መጥራት አስፈላጊ አይደለም እንጂ በዚህ ዘመን በከተማው ላይ ሰሞኑን የሚንቀሳቀሱ ጥቂት ሰዎች አሉ። እነዚህ ሰዎች በመጽሐፍ ቅዱስ ላይ የተጠቀሰውን አንድ ኃይለ ቃል መርህ በማድረግ የአማልክት አምላክ የጌቶች ጌታ ይላል መጣ። አማልክት ሲል ለብዙ ነው፣ አምላክ ሲል ደግሞ ለአንድ ነው። ስለዚህ የአማልክት አምላክ የተባለው ክርስቶስ ነው፣ ኢየሱስ ነው። አማልክት ደግሞ የተባል ነው እኛንን። ስለዚህ ኢየሱስ ክርስቶስ ትልቁ ኢየሱስ ሲሆን እኛ ትናንሾቹ ኢየሱሶች ነን ብለው በክርስቶስ ስም የተነሱ ሰዎች እንዳሉ እያየን፣ በስሜ ይመጣሉ ተብሎ የተነገረው ቃል አሁን እኛ ባለንበት ዘመን እየተፈጸመ ነው ያለው። ይሄንን ብቻ አይደለም። እንዲህ ነው የሚለው፣ በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ እንዲህ ተብሎ ተጽፏል። አስተውሉ፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠበቁ ይላል። ይህንን ቃል እየፈታን እናየዋለን። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች መምህራት ተጠበቁ ይላል። አሁን የበግ ለምድ አለ። በግ የተባለው ማነው? ወገኖች በግ የተባለው ኢየሱስ ክርስቶስ ነው። እንዲህ ይላል በዚህ በዮሐንስ ወንጌል ምዕራፍ አንድ ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ በግ ተብሏል። ስለዚህ በግ የተባለው ማን ነው? ኢየሱስ ክርስቶስ ነው። የበግ ለምድ ለብሰዋል። በግ የተባለው ክርስቶስ ነው። ለምድ ደግሞ የተባለችው ወንጌል ነች። በክርስቶስ ስም ወንጌልን ይዘው ከሚመጡ ከሐሰተኞች መምህራን ተጠበቁ። ከእግዚአብሔር ወገን እንዳልሆኑ፣ ከመንፈስ ቅዱስ እንዳልሆኑ ነጣቂ ተኩላዎች እንደሆኑ ከፍሬያቸው ታውቋቸዋላችሁ ስለዚህ ከነዚህ ነጣቂ ተኩላዎች ተጠበቁ ነው የሚለው አሁን መናፍቃንን ተኩላዎች ይላቸዋል መጽሐፍ የተኩላ ምግብ ደግሞ ምንድን ነው ተናገሩ የተኩላ ምግብ ምንድን ነው በግ ነው የተኩላ ምግብ በግ ነው እኛ ደግሞ የማን በጎች ነን የእግዚአብሔር በጎች ነን እርሱ እረኛችን ነው እኛ ደግሞ በጎቹንን እንዲህ ተብሎ ነው የተጻፈው የዳዊት መዝሙር መዝሙር 22 ቁጥር አንድ ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም በለመለመ መስክ ያሳድረኛል አለ እግዚአብሔር ምን ነው አለ እረኛዬ ነው አለ እንግዲህ እግዚአብሔር የኛ እረኛ ከሆነ እኛ ደግሞ የማን በጎች ነን የእግዚአብሔር በጎች ነን በጎቹ እኛ በተኩላ ተነጥቀን እንዳንወሰድበት ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠበቁ ነው ሚለን። እኛ የእግዚአብሔር በጎች ነን፣ እግዚአብሔር ደግሞ የኛ እረኛ ነው ብለናል። እንዲህ ተብሎ ነው የተጻፈው በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር ሰባት ላይ እውነት እውነት እላችኋለሁ፣ እኔ የበጎች እረኛ ነኝ። በጎቼን አውቃቸዋለሁ፣ እነርሱም ያውቁኛል፣ በየስማቸውም እጠራቸዋለሁ ድምፄንም ይሰማሉ፣ ይላል። እኔ በጎች እረኛ ነኝ አለ። እርሱ እረኛችን ነው፣ እኛ በጎቹ ነን። መልካም እረኛ ደግሞ በጎቹ በተኩላ እንዳይበሉበት ነቅቶ ይጠብቃል። ለዚህ ነው አስቀድሞ ከእነዚህ ከሐሰተኞች መምህራን ከእግዚአብሔር መስለው የዲያብሎስን ሥራ ከሚያራምዱ ሰዎች ተጠብቀን በሃይማኖት ጸንተን እንድንኖር ያስጠነቀቅን ዛሬ ግን ብዙ ሰዎች ተቀበዝብዘው ከእግዚአብሔር እየራቁ ነው። እኛን ከምንቅበዘበዝበት የጠራን ለቅድስና ያበቃን እሱ ነው። ክብር ምስጋና ለአምላካችን ይሁን አሜን። እንዲህ ተብሎ ነው የተጻፈው በዚህ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ እንደ በጎች ተቀበዘበዙ ነበረ። አሁን ግን ወደ ነብሳችሁ ጠባቂና እረኛ ተመልሳችኋል ይላል። እኛ ወደ ማን ስለተመለስን ነው አሁን በዚህ በቅድስና ተራራ የተሰበሰብ ነው? ወደ እግዚአብሔር ስለተመለስን ነው። እንግዲህ ከቆምንበት መንገድ ሊያወጡን የተዘጋጁ ብዙ ተኩላዎች አሉና ከእነርሱ ልንጠበቅ ያስፈልገናል። እግዚአብሔር አባታችን ሁላችንንም በቸርነቱ ይጠብቀን። ከፍሬያቸው ታውቋቸዋላችሁ ይላል። እነዚህ ተኩላዎች ከእግዚአብሔር ወገን እንዳልሆኑ፣ ከጽድቅ እንዳልሆኑ፣ ከብርሃን ወገን እንዳልሆኑ ከፍሬያቸው ያስታውቃሉ ነው የሚለው። ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 16 ቁጥር 17 ላይ እንዲህ ብሎ ነው የተናገረው፣ አስተውሉ ቃሉን። ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና መሰናከያ የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንደነዚህ አይነት ሰዎች ለገዛ ሆዳቸው እንጂ ለኢየሱስ ክርስቶስ አይገዙም ይላል የሚገዙት ለምናቸው ነው ለሆዳቸው ነው አሁን ይህንን ቃል እየተረጎምን ነው የምናየው ከእናንተ መልስ እፈልጋለሁ እንዲህ ይላል ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን አለ አሁን እኛ የምንማረውን ትምህርት ብዙዎች አይቃወሙም ይቃወማሉ ይቃወማሉ ብዙ ተቃውሞ አለ ወንጌል የተናገረውን የሚቃወሙ ብዙዎች ናቸው። ለዚህ ነው ስንጀምር የመናፍቃንን ማንነት በመጽሐፍ ቅዱስ መዝነን እና ያለን ያለው። እናንተ የተማራችሁትን ትምህርት የሚቃወሙትን ይላል። ለምሳሌ እኛ ከክርስቶስ ሆነ ከሐዋርያት የተማርነው ጾምንና ጸሎትን ነው። መናፍቃን እኛ ስንጾ ጾምን ይቃወማል። አይቃወሙ? ይቃወማሉ፣ ይቃወማሉ። እንደውም እንዲህ ይሉናል፣ ወደ ወደ የገባ ምን አይልም አረክስም ስለዚህ እንብላ ይሉናል። ጾም ደግሞ የወንጌል ፍሬ ነው። ከፍሬያቸው ታውቋቸዋላችሁ ተብሎ ነው የተጻፈው። እንዲህ ይላል በዚህ በማርቆስ ወንጌል ምዕራፍ 9 ቁጥር 19 ላይ ደቀ መዛሙርቱ ቀርበው ይሄንን አጋንንት ማውጣት ያቃተን ስለምንድን ነው ብለው ክርስቶስን ጠየቁት። እርሱም እንዲህ አይነቱ እርኩስ መንፈስ ከሰው የሚወጣው በጾምና በምንድን ነው? በጸሎት ነው አላቸው። ስለዚህ ጸሎት የምን ፍሬ ነው? የወንጌል ፍሬ ነው። ከፍሬያቸው ታውቋቸው አላችሁ። ይሄንን ብቻ አይደለም የሚቃወሙን፣ ብዙ ነገር ይቃወማሉ። ለምሳሌ እኛ ጠበሉን በእምነት ጠጥተን ለመፈወስ ወደ ጸበል ስንቀርብ ጸበሉን ምንድን ነው ይሉናል? ውሃ ነው ይሉናል። እኛ ቤንዝል ነው አላልንም። ውሃ መሆኑን እናውቃለን። ነገር ግን ጸበሉ ከውሃዎች የተለየ ምንድን ነው? ውሃ ነው። ከውሃዎች የተለየ ውሃ ነው። በጸበሉ ላይ የማን ኃይል አለ? የማን በረከት አለ? የእግዚአብሔር በረከት አለ። አሁን መናፍቃን ጸበልን ይቃወማሉ ብለናል። መጽሐፍ ቅዱስ ደግሞ ስለ ጸበል እንዲህ ነው የሚለው በሁለተኛ ነገሥት ምዕራፍ አምስት ቁጥር 13 ላይ አንድ ሶርያዊ በለምፅ በሽታ የተመታ ንዕማን የተባለ ሰው ከበሽታው ለመፈወስ ከሶሪያ ተነስቶ ወደ ኢየሩሳሌም መጣ። በኢየሩሳሌም በዛ ዘመን የእግዚአብሔር ሰው ኤልሳ ነበር። አንተ የእግዚአብሔር ሰው ከበሽታ የፈውሰኝ ብሎ ወደ ኤልሳ ሲቀርብ፣ ኤልሳም ያንን በለምጽ በሽታ የተመታውን ንዕማንን ሂድና ከዮርዳኖስ ወንዝ ተጠመቃለው። ከምን ተጠመቅ? ከዮርዳኖስ ወንዝ። ከዮርዳኖስ ወንዝ ተጠመቃለው። ያ ሰው ከዮርዳኖስ ወንዝ ገብቶ መጠመቅ ሲገባው፣ እኔ ወደ አንተ የመጣሁት በእጅ ዳሰ እንድትፈውሰኝ እንጂ ውሃ ውስጥ ግባ እንድትለኝ አይደለም። በእኔ ሀገር ያሉት ውሃዎች ከዚህ ከዮርዳኖስ ወንዝ ይበልጣሉ አለ። ይህ ሰው የአገሩን ውሃ ከዮርዳኖስ ወንዝ አስበልጧል። የእርሱ አገር ውሃና የዮርዳኖስ ውሃ ግን የተለያየ ነው። እግዚአብሔር ሰዎች ተጠምቀው እንዲፈወሱ በዛ ወቅት አዘጋጅቶት የነበረው ውሃ የምን ውሃ ነው? የዮርዳኖስ ውሃ ነው። ንዕማንም የሎሌዎቹን ምክር ሰምቶ ወደ ዮርዳኖስ ወንዝ ገብቶ ሰባት ጊዜ ብቅ ጥልቅ ብሎ ቢጠመቅ ከለምጽ በሽታው ተፈወሰ ይላል። እግዚአብሔር የተመሰገነ ይሁን። አሁን በዮርዳኖስ ውሃ ላይ የማን ኃይል አለ ማለት ነው? የእግዚአብሔር ኃይል ስላለ በሽተኞችን ፈውሷል። ዛሬም በጸበሉ ላይ የእግዚአብሔር ኃይል ስላለ ጸበሉን ጠጥተን ከበሽታችን እንፈወሳለን። ይሄንን የምናደርገው ደግሞ አምነን ነው። ለሚያምን ሁሉ ይደረግለታል ተብሎ ነው የተጻፈው። አሁንም እንዲህ ነው የሚለው ትንቢተ ዝቅኤል ምዕራፍ 36 ቁጥር 25 ላይ እንዲህ ይላል፣ ጥሩን ውሃ እረጭባችኋለሁ አለ። አስተውሉ፣ ምን እረጭባችኋለሁ? ጥሩ ውሃ እረጭባችኋለሁ። እናንተም ደግሞ ከእርኩሰታችሁ ትጠራላችሁ አለ። የረከስን ሰዎች በጸበሉ ላይ ባደረው በእግዚአብሔር በረከት በጸበሉ ስንረጭና ስንጠመቅ ምን እንሆናለን? እንባረካለን፣ እንጠራለን። እግዚአብሔር ይህንን ለኛ አድርጓል። ምናልባት ይሄ ከብሉይ ቃል ነው ልንባል እንችላለን። በአዲስ ኪዳንም የጸበል አገልግሎት እንዲህ ተብሎ ነው የተጻፈው በዚህ በዮሐንስ ወንጌል ምዕራፍ አምስት ቁጥር አራት ላይ አምስት መመላለሻዎች የነበሯት መጠመቂያ በቤተ ሳይዳ እንደነበረች ዮሐንስ በወንጌሉ ጽፎልናል። አምስት መመላለሻዎች አሏት፣ በሽተኞች ከበው የሚጠመቁባት አንዲት ጸበል ነበረች። ያችን መጠመቂያ የእግዚአብሔር መልአክ ከሰማይ ወርዶ ሲባርካት ትናወጣለች። የታመመውም የመጀመሪያው ሰው ወደ ጸበሉ ገብቶ ሲጠመቅ ከበሽታው ይፈወስ ነበረ ይላል። ውሃ በራሱ የመፈወስ ኃይል የለውም። የእግዚአብሔር ኃይል ግን በውሃው አድሮ በሽተኞችን ምን ያደርጋል? ይፈውሳል። እኛም ተጠምቀን እንፈወሳለን። መናፍቃን ግን ጸበልን ይቃወማሉ። ይሄንን ብቻ አይደለም፣ መስቀሉንም ይቃወማሉ። አሁን እናንተ የተማራችሁትን ትምህርት የሚቃወሙትን ሰዎች እንድትመለከቱ እለምናችኋለሁ። ይሄንን ቃል አንስተን የምንነጋገረው የመናፍቃን ሕይወት በመጽሐፍ ቅዱስ ምን እንደሚመስል ልንገነዘብ እንዲገባን ነው። ይህንን ቃል መነሻ አድርገን ያየነው መስቀሉን ይቃወሙናል። እኛ መስቀሉን በአንገታችን ስናስር፣ ከካህናት እጅ መስቀሉን ስንሳለም እንዴት እንጨት ትስማለህ ይሉናል። መስቀሉን ምን ይላሉ? እንጨት ይላሉ። እኛ አልማዝ ነው ወይንም ወርቅ ነው አላልንም። እንጨት መሆኑን እናውቃለን። በእንጨቱ ላይ ግን የማን ኃይል አለ? የእግዚአብሔር ኃይል አለ። እንደውም እኛን ለማግባባት እንዲህ ነው የሚሉን፣ አስተውሉ፣ እንዲህ ይላሉ። አባትህ የተገደለበትን ሽጉጥ እንዴት ትሰማለህ ይሉናል፣ እኛ መስቀሉን ስንሳለም። ወገኖቼ አሁን የእኛን አባትህ ክርስቶስን የገደለው መስቀል ነው መስቀል ነው ወይ አይደለም? መስቀል አልገደለውም። የኛ አምላክ ስለኛ ፍቅር በፈቃዱ ቅድስት ስጋውን ከቅድስት ነብሱ ለይቷል። ሞትንም ድል አድርጎ ተነስቷል። እንዲህ ተብሎ ነው የተጻፈው በዚህ በዮሐንስ ወንጌል ምዕራፍ አስር ቁጥር አስራ ስምንት ላይ ነብሴን ላኖራትም ልነሳትም ስልጣን አለኝ ይላል። እርሱ በስልጣኑ ስጋውን ከምኑ ለይቷል? ከነብሱ ለይቷል። የሞተው በእኛ ፍቅር በፈቃዱ እንጂ በመስቀል አይደለም። በመስቀል ግን የሞተው አንድ አለ። እንዲህ ነው የሚለው። በዚህ በኤፌሶን መልእክት ምዕራፍ ሁለት ቁጥር አስራ ስድስት ላይ ጥልን በመስቀሉ ገደለ ይላል። በመስቀሉ የሞተው ማን ነው? አዎ የጥል አባት ነው። አሁን ጥያቄ ያለኝ እናንተ በማስተዋል ትመልሳላችሁ። የጥልን አባት በመስቀሉ ገደለ ይላል። የፍቅር አባት ማን ነው? እግዚአብሔር ነው። እርሱ ፍቅር ነው፣ የፍቅርም አባት ነው። እንዲህ ተብሎ ነው የተጻፈው በዚህ በአንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር ስምንት ላይ እግዚአብሔር ፍቅር ነው ይላል። እግዚአብሔር ምንድን ነው? ፍቅር ነው። እንግዲህ አምላካችን እግዚአብሔር ፍቅር ነው። ጥል ደግሞ ከማን ነው? ከዲያብሎስ ነው። የጥል አባት ማን ነው? ዲያብሎስ ነው። ጥልን በመስቀሉ ገደለ ይላል። አሁን በመስቀሉ የሞተው የጥል አባት ዲያብሎስ ነው። እነርሱ አባታችን የተገደለበትን ሽጉጥ አንስምም ይላሉ። የኛ አባት ክርስቶስ ነው። ክርስቶስን ደግሞ መስቀል አልገደለውም። በመስቀል የሞተው ዲያብሎስ ነው። እንግዲህ አባታቸውን እነሱ አግኝተዋል ማለት ነው። እንዲህ ተብሎ ነው አሁንም የተጻፈው። እንዲህ ይላል መስቀሉን ብቻ አይደለም አስተውሉ፣ ታቦቱን የሚቃወሙናል። እኛ የቃል ኪዳኑን ታቦት ከእግዚአብሔር የተሰጠነው ብለን ስናከብር ታቦቱን ምንድን ነው የሚሉን ጣዖት ነው ይሉናል። የእግዚአብሔር ታቦት ጣዖት አይደለም። እኛ ታቦቱን ስናከብር በንግስ ቀን የቃል ኪዳኑን ታቦት ካህናት አባቶቻችን አክብረው ሲወጡ ተንበርክከን እንሰግዳለን። ስንሰግድ ለጣዖት ትሰግዳላችሁ ይሉናል። መጀመሪያ ታቦትን ለሰው ልጆች የሰጠ ማን ነው? እግዚአብሔር በሲና ተራራ ላይ በሙሴ አማካኝነት ለሰው ልጆች የሰጠ እግዚአብሔር ነው። እንግዲህ ታቦትን ጣዖት ካልን የመጀመሪያው ጣዖት ቀራጪ እግዚአብሔር ነው ብለን እግዚአብሔርን የሚያውቀውን አምላክ እንዳላዋቂ እየተናገርን ነው። እኛ ለታቦቱ ስንሰግድ ለእንጨቱ ወይንም ለወርቁ አይደለም የምንሰግደው። ታቦት የእግዚአብሔር ዙፋን ነው። ምንድን ነው? የእግዚአብሔር ዙፋን ነው። በዙፋኑ ላይ እርሱ ይቀመጣል። እንዲህ ተብሎ ነው የተጻፈው በዚህ በዮሐንስ ራእይ ምዕራፍ አምስት ከቁጥር አንድ እስከ 14 ድረስ ስናነብ፣ 24ቱ ካይናተ ሰማይ ሽማግሌዎቹ በዙፋኑ ፊት ወድቀው በበጉ ላይ ለተቀመጠ በዙፋኑ ላይ ለተቀመጠው ለበጉ ሰገዱ ነው የሚለው። በዙፋኑ ላይ ለተቀመጠው ለማን ሰገዱ? ለበጉ ሰገዱ። እንግዲህ ታቦት የማን ዙፋን ነው ብለናል? የእግዚአብሔር ዙፋን ነው። እኛ ለታቦት የምንሰግደው እንዲሁ ዝም ብለን ከመሬት ተነስተን አይደለም። በታቦቱ ላይ የእግዚአብሔር ቃል አለ። በታቦቱ ላይ የእግዚአብሔር ስም አለ። አስርቱ ትእዛዛት አለ ቃል አለ ብለናል። በዚህ በዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል ራሱ እግዚአብሔር ነበር ይላል። ቃል ማን ነበር? እግዚአብሔር ነበር። እዚሁ ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራት ላይ ስናነብ ቃል ደግሞ ስጋ ሆነ ይላል አካላዊ ቃል ኢየሱስ ክርስቶስ በስጋ ማርያም ተገልጦ የሰውን ስጋ ሳይጸየፍ፣ ለብሶ በመብል የሞት ነውን እኛ ልጆቹን በመብል ለማዳን ስጋውን ቆርሶ ደሙን አፍሶ ስጋዬን የሚበላ ደሜን የሚጠጣ የዘላለም ምናለዋለን ሕይወት አለዋለን። እንግዲህ ስጋውን በልተን ደሙን ጠጥተን የዘላለም ሕይወት እናገኝበታለን። ይሄ ስጋና ደሙ የሚከብርበት ዙፋን የቃል ኪዳኑ ታቦት ነው። በዙፋኑ ላይ እርሱ ይቀመጣል ብለናል። ዛሬም በታቦቱ ላይ ስጋ ወደሙ ይከብራል። እንደገና ደግሞ አልፋ ኦሜጋ የሚለው ስም የእግዚአብሔር ስም ተጽፏል። የምንሰግደው ለስሙ ነው። እንዲህ ተብሎ ነው የተጻፈው በዚህ በፊልጵስዩስ ምዕራፍ ሁለት ቁጥር አስር ላይ በሰማይና በምድር ያሉት ሁሉ ለኢየሱስ ስም ይንበረከኩ ይላል። ለማን ስም ይስገዱ? ለኢየሱስ ስም ይንበረከኩ ይላል። እኛ የቃል ኪዳኑ ታቦት ሲወጣ እንንበረከካለን፣ እንሰግዳለን። በታቦቱ ላይ የማን ስም ስላለ? የአምላካችን የእግዚአብሔር ስም ስላለ እንሰግዳለን። እነርሱ ግን ታቦቱን ጣዖት ነው ይሉናል። እናንተ የተማራችሁትን ትምህርት የሚቃወሙትን ካለ በኋላ መለያየትና መሰናከያ የሚያደርጉትን አለን። አሁን ምናፍቃን በብዙ ሰዎች ህይወት ውስጥ መለያየትን ፈጥረዋል። በአንድ ቤት ውስጥ ባልና ሚስት ተለያይተዋል። በሃይማኖት አባትና ልጅ፣ ዘመድ ከዘመዱ በሃይማኖት የተለያየበት ዘመድ ዘመን ነው። መለያየት የሚያደርጉትን ሰዎች ይላል። በአንድ ቤት ውስጥ አምስትና ስድስት አይነት ሃይማኖት ያለበት ዘመን ላይ ነው የደረስነው። ቅዱስ ጳውሎስ ደግሞ በኤፌሶን መልእክቱ ምዕራፍ አራት ቁጥር አምስት ላይ እንዲህ ነው ያለው፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ አለ። እንግዲህ ከእግዚአብሔር ለእኛ የተሰጠው ስንት ሃይማኖት ነው? አንድ ሃይማኖት። የተሰጠው ስንት ጥምቀት ነው? አንድ ጥምቀት። እነርሱ ግን መለያየትና ማሰናከያ ያደርጋሉ አለ። ከእኛ ጋራ የነበሩ በዚህ አውደ ምሕረት የቆሙ በወንጌል ሲያገለግሉ የነበሩ ሲዘምሩ የነበሩ ከእውነተኛ አይቱ መንገድ ወጥተው ለነፍሳቸው እረፍት ያጡ ብዙዎች ናቸው። ለምን የአሰናካዮችን ቃል ሰምተው ከቀደመው መንገድ ወጥተው ተሰናክለው ወድቀዋል። ለአሰናካዮች ደግሞ እንዲህ ተብሎ ነው የተጻፈላቸው በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 6 ላይ ስናነብ ከታናናሾቹ አንዱን የሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ቢወድቅ ይሻለዋል ነው የሚለው። ከታናናሾቹ አንዱን የሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ቢወድቅ። አሁን ብዙ መናፍቃን የኃጢአት ወፍጮ በአንገታቸው ታስሮ ሰዎችን በማሰናክላቸው ወደ ጥልቅ ወድቀዋል። እኛ ወደ ጥልቁ ወደ ኃጢአት ባህር ውስጥ እንዳንወድቅ እግዚአብሔር በቸርነቱ ሁላችንን የሚጠብቀን ተሰናክለው ለወደቁትም እግዚአብሔር አስተዋይ ልቦና ይስጣቸው። ብዙዎችን ይንቃሉ። እኛ ጸድቀናል፣ እናንተ ደግሞ በኃጢአት ውስጥ በጨለማ ውስጥ ነው ያላችሁት ብለው ብዙዎችን ይንቃሉ። እንዲህ ተብሎ ነው የተጻፈው። አሁንም በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ስናንብ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘውትር በሰማያት ያለውን የአባቴን ፊት ያያሉ ነው የተባለው። ከታናናሾቹ አንዱን እንዳትንቁ ምን በሉ ተጠንቀቁ። አሁን ብዙዎች ይንቁናል። በቃኛ በጨለማ ውስጥ ነው ያላችሁ፣ አምላክ እንደሌለን ሃይማኖት እንደሌለን አድርገው ይናገራሉ። እኛ የምናመልከውን አምላክ እነርሱ ሳይነግሩን እናውቃለን። አናውቅም? እናውቃለን። እንደውም እነርሱ ጌታን እወቁ ብለው እንዳያስተምሩ በመጽሐፍ እንዲህ ተብሎ ነው የተጻፈው። በዕብራውያን ምዕራፍ ስምንት ቁጥር አስራ አንድ ላይ እያንዳንዱም ጎረቤቱን አስተውሉ። ዕብራውያን ምዕራፍ ስምንት ቁጥር አስራ አንድ እያንዳንዱም ጎረቤቱን ጌታን እወቅ ብሎ አያስተምር፣ ከትንሹ ጀምሮ እስከ ትልቁ ድረስ ሁሉም እኔን ያውቁኛል ይላል። እኛ እናውቀውም፣ ክርስቶስም እናውቀዋለን። ግን እንዳላዋቂ አድርገው በየፌርማታው በየስራ ቦታው፣ በየትምህርት ቤቱ፣ በየመንገድ ላይ ልክ እንደ እብድ እየጎተቱ ጌታን ተቀበሉ ጌታን እወቁ ይሉናል። እኛ ጌታን እናውቀዋለን። ማንም ከታናሹ እስከ ታላቁ ድረስ ጌታን እወቅ ብሎ አያስተምርህ፣ ሁሉም እኔን ያውቁኛል። እኛ እኮ ክርስቶስን ያወቅ ነው፣ ዛሬ አይደለም ያወቅ ነው። በአርባና በሰማንያ ቀን ስንጠመቅ ማንን አውቀነዋል ክርስቶስን አውቅነዋል? ምናልባት አንዳንድ ሰዎች እንዴት ሳታውቅ በህፃንነት ትጠመቃለ ብለው ሊቃወሙን ይችላሉ። ሊቃወሙን አለም እግዚአብሔር ከወደደ ደግሞ አይደለም በአርባና በሰማንያ ቀን በማህፀንም እኮ ልጆቹን ይመርጣል አይመርጥም? እኒህ ተብሎ ነው የተጻፈው በዚህ በትንቢተ ኤርሚያስ ምዕራፍ አንድ ቁጥር አምስት ላይ በሆድ ሳል አውቅሃለሁ፣ ከማህፀንም ሳትወጣ ቀድሻለሁ። ኤርሚያስን ከማህፀን የቀደሰው እግዚአብሔር እኛ ደግሞ በአርባና በሰማንያ ቀን ስንጠመቅ ክርስቶስን አውቀነዋል። እርሱም የዛን ጊዜ ቀድሶናል። እኛም ክርስቶስን የለበስነው የዛን ሰዓት ነው። እንዲህ ይላል በገላትያ መልእክት ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋራ አንድ ትሆኑ ዘንድ የተጠመቃችሁ ይላል። እኛ የተጠመቅነው ነው፣ ከማን ጋራ አንድ ለመሆን ነው? ከክርስቶስ ጋራ አንድ ለመሆን ነው። ከክርስቶስ ጋራ አንድ ለመሆን የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። እንግዲህ እሱን ለብሰነዋል። ከማኅፀን ጀምሮ የሚቀድሰውን አምላክ ስለለበስ ነው። እነርሱ ሰብከውን አይደለም የምናውቀው። አውሮፓውያኑ ክርስቶስን ለመስቀል ወደ ቀራንዮ መስቀል አሸክመው ሲወስዱት፣ በችንካር ሲቸነክሩት፣ እኛ እኮ የዛን ሰዓት ከመስቀሉ ስር ነበርን። እናውቀዋለን። አሁንም እነርሱ እኛን ለማሰናከል እየተነሱበት ዘመን ነው። እንዳንሰናከል ከነርሱ ልንርቅ ነው የሚያስፈልገው። አሁን ሁላችንም ከማን ኅብረት መራቅ አለብን? ከመናፍቃን ኅብረት ልንለይ ያስፈልገናል። ከነርሱ ካልተለየ አካሄዳችን የከፋ ነው የሚሆነው። አንዳንድ ሰዎች ምንድን ነው የሚሉት? እነርሱ ምን አጠፉ? የሚጠሩት እግዚአብሔርን ነው፣ የሚያመልኩት እግዚአብሔርን ነው የሚዘምሩት የእግዚአብሔርን ስም እየጠሩ ነው። ምን አለበት ከነርሱ ብንሄድ ብለው የሄዱ ብዙ ሰዎች አሉ። ወገኖቼ፣ ምን አለበት እያልን የምንጓዝ ከሆነ በራሳችን ላይ ሞትን እያመጣን ነው ማለት ነው። እግዚአብሔር ከሞት ያድነን። ጥያቄ አለኝ።